ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።

በአማራ ክልል ዋግ ህምራ ስር የሚገኙ ሁለት ወረዳዎች አሁንም በህወሓት ቁጥጥር ስር መሆናቸውን የብሔረሰቡ ዋና አስተዳዳሪ ተናገሩ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።

በኦሮሚያና ሲዳማ ክልል አዋሳኝ በሚገኙ ጉብሄማና ቦጭሳ በተባሉ አካባቢዎች በተከሰተ ግጭት የሰላማዊ ሰዎች ቤቶች መቃጠላቸውና በሺዎች የሚቆጠሩ ዜጎች መፈናቀላቸውን ነዋሪዎች ተናገሩ። የዚህም ዘገባ ደርሶናል፣ ቆየት ብሎ ይቀርባል።

ጦር ሜዳ የሚመጣው ሽንፈት በሴቶቹ ላይ ነበረ። በቀልን ሲደረግባቸው የነበረው። በጣም ብዙ ሴቶች ተደፍረዋል። በጣም ብዙ ሴቶች ለኤች አይ ቪ እና ለሌሎች አባላአዘር በሽታዎች ተጋልጠው አገኘዋቸው። ስለዚህ ሙሉ ሀሳቤና ትኩረቴን ያደረግኩት እነሱን በማገዝ ዓለም እንዲሰማቸው በማድረግ

ዘንድሮ በዩናይት ስቴትስ በዋይት ሀውስ ቤተ መንግስት የተካሄደው የ17ኛው ዓለም አቀፍ ጽኑ ሴቶች ሽልማት ከተለያዩ የዓለም ሀገሮች ከተመረጡ 11 ሴቶች አንዷ ለመሆን የበቃችው ጋዜጠኛዋ ኢትዮጵያዊቱ መዓዛ መሐመድን ነው የተከታተላችሁት። ሙሉ ዘገባው ቆየት ብሎ ይቀርባል።

አርብ መጋቢት 1 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የዕለቱ ዜና አቅራቢ ቆንጅታየ፣ የስርጭት መሐንዲሳችን ደግሞ ሲድራክ ፍራንክሊን ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት

ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት አየነኝ በኦሮሚያ ክልል በአስር ዞኖች ውስጥ በድርቅ ምክንያት ለረሃብ የተጋለጡ ከሶስት ሚሊዮን በላይ ዜጎች እርዳታ ይሻሉ ሲል የክልሉ መንግስት አስታወቀ። የህይወት አድን እርዳታ ከፌዴራል ከክልሉ መንግስት እንዲሁም መንግስታዊ ካልሆኑ ድርጅቶች ለዜጎች እየተሰጠ ነው ሲሉ የክልሉ ቃል አቀባይ አቶ ኃይሉ አዱኛ ለአሜሪካ ድምፅ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች።

በክልሉ ዝናብ ወቅቱን ጠብቆ ባለመዝነቡ በተከሰተው ድርቅ ምክንያት አስር ዞኖች ውስጥ የሚገኙ ሰባ ዘጠኝ ወረዳዎች ውስጥ የሚኖሩ ዜጎች የችግሩ ሰለባ መሆናቸው ተገልጿል። የኦሮሚያ ክልል ቃል አቀባይ አቶ ኃይሉ አዱኛ ከሶስት ሚሊዮን በላይ ሕዝብ ከረሃብ ለመታደግ እየተሰራ ነው ብለዋል። ሶስት ነጥብ ስድስት ሚሊዮን ተረጂዎች አሉ ማለት ነው። በዚህ ችግር ምክንያት እየቀረበ ያለው ድጋፍ አበረታች ነው። ይሄ ተጠናክሮ መቀጠሉ ለመቻል አለበት። ባደረግነው ርብርብ የሰው ሕይወት እንዳያልቅ ተደርጓል። ነገር ግን አሁን

ድርቁ በተራዘመ ቁጥር የሚያስከትላቸው ጉዳቶች ስላለ ህዝቡ አሁን ባረገው መሰረት አጠናክሮ መቀጠል መቻል አለባቸው። ከፍተኛ የሰብአዊ ድጋፍም ስለሆነ በድርቁ ምክንያት ቦረና ዞን፣ ምስራቅ ጉጂና ጉጂ ዞን፣ ምስራቅ ባሌና ባሌ ዞን ቆላማ አካባቢ፣ እንደዚሁም ምስራቅና ምዕራብ ሀረር ገኝ ጨምሮ ምዕራብ አርሲና አርሲ ቆላማ አካባቢ ነው በድርቁ ከፍተኛ ችግር እያስተናገዱ ያሉት ሲሉ አቶ ሀይሉ ገልጸዋል። የአርብቶ አደሮች አካባቢ የደረሰው

ከፍተኛ ድርቅ ላለፉት ሶስት ዓመታት በተከታታይ በሚሊዮን የሚቆጠሩት ከብቶች መሞታቸውን የገለጹት አቶ ሀይሉ በህይወት የተረፉና የቦረና ከብት ዝርያዎች እንዳይጠፉ ለመታደግ እየተሰራ ነው ብለዋል። በድርቁ ምክንያት ለችግር የተጋለጡ ዜጎች በተለይ በውሃ ችግር እንደሚሰቃዩ ሲገልጹ ቆይተዋል። እኛም ስንዘግብ ነበር። አሁንስ በቂ ውሃ አግኝቶ ይሁን ተብለው የተጠየቁት አቶ ሀይሉ ተከታዩ መልስ ሰጥተዋል። የሰውና የእንስሳቶችን

ሕይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት እንዲሁም ከአገር አካሎች ጋር በመተባበር አንድ መቶ አንድ ቦቴዎችን በአስር የክልሉ ዞኖች አሰማርቶ የውሃ አቅርቦት እያደረገ ይገኛል። ከነዚህ አንድ መቶ አንድ ቦቴዎች ሰላሳ ሰባት

የሚሆኑ ቦታዎች በቦረና ዞን ውሃ አቅርቦት እያደረጉ ይገኛሉ። መንግስት በረሃብ ምክንያት ህይወት እንዳይጠፋ የእርዳታ ጥሪ ባቀረበው መሰረት እስካሁን ከሁለት ሚሊዮን ኩንታል በላይ እህልና ለምግብ ግዢ የሚሆን ከአንድ ቢሊዮን ብር በላይ ለተጎጂዎች ደርሷል ሲሉ ኃላፊው አክለው ገልጸዋል። ለአሜሪካ ድምፅ ፀሀይ ዳምጠው ከአዲስ አበባ

በትግራይ ክልል የሰብዓዊ ድጋፍ አቅርቦት እጥረት መኖሩ ማህበራዊ ችግሮች እንዳይቀረፉ ማድረጉን የዩናይትድ ስቴትስ የሕፃናት አድን ድርጅት ፕሬዚደንትና ዋና ስራ አስፈጻሚ የአንቲ ሶሪፕቶ ተናገሩ።

በሰሜን ኢትዮጵያው ግጭት በተጎዱ አካባቢዎች ያለውን ችግር በመመልከት ድጋፍ የማሰባሰብ ስራ ለማከናወን አቅደው በትግራይና በአፋር ጉብኝት ያደረጉት ያንቲ በአብዛኛው ትምህርት ቤቶችና የጤና ማዕከላትም ወደ ስራ አለመመለሳቸውን ተናግረዋል። በመሆኑም ድርጅቱ እነዚህን ችግሮች የመፍታት ተልዕኮ ይዞ እየሰራ መሆኑን አስታውቀዋል። ኬኔዲ አባተ ዝርዝሩን ይዟል።

በሰሜን ኢትዮጵያው ግጭት ከተጎዱ አካባቢዎች መካከል በትግራይና በአፋር ክልሎች ጉብኝት ያደረጉት የዩናይትድ ስቴትስ ሕፃናት አድን ድርጅት ሴቭ ዘ ችልድረን ፕሬዚደንትና ዋና ስራ አስፈጻሚ ዣኒት ሱሪፕቶ ከሰላም ስምምነቱ በኋላ በትግራይ ክልል እንቅስቃሴዎች ወደነበሩበት በመመለስ ላይ ቢሆኑም የአቅርቦት ችግር መኖሩን ተናግረዋል።

በትግራይ ክልል የምናደርጋቸው ተግባራት በሙሉ ወደ መደበኛው እየተመለሱ በመሆኑ ደስተኞች ነን። ከዚህ ቀደም የማንደርሳቸውን ህብረተሰቦች መድረስ ጀምረናል። ነገር ግን የአቅርቦት ችግሮች አሉ። በክልሉ ስራችንን ለማከናወን የሚያስችለንን ገንዘብ ከማግኘት አንጻርም መሻሻሎች ቢኖሩም አሁንም ችግሮች አሉ።

ትምህርት ቤቶችና የጤና ተቋማት በአብዛኛው ወደ ስራ አለመመለሳቸውንም የገለጹት ጃኒት በተለይ ትምህርት ቤቶች የተፈናቃዮች መጠለያ መሆናቸው ችግሩን እንዳባባሰውም ተናግረዋል። እናም አሁን ላይ የሕፃናት አድን ድርጅት የትግራይ ክልል ቅርንጫፍ ቀጣይ ዋና ተልዕኮ አድርጎ የያዘው ተፈናቃዮች ወደ ቀያቸው ተመልሰው ትምህርት የሚጀመርበትን ሁኔታ ማመቻቸት እንደሆነ የቅርንጫፉ ኃላፊ፣ አትክልት ገብረ ዮሐንስ ለቪዮኤ ተናግረዋል። አሁንም እንዘጋጃለን። ወደ ሪፓትሬሽን እንግዲህ አይዲፒዎች

ወደ ቦታቸው የግድ መሄድ አለባቸው። አንደኛ ትምህርት ቤትም ትምህርት እንዲጀምር እነሱም ኖርማል ኑሯቸውን እንዲጀምሩ የመንግስት ገዛ ታክሎበት እዛ ሲሄዱ አትሊስ ቤዚክ የሆነ ኢንፍራስትራክቸር ለማዘጋጀት ሲሄዱ ሚኒማም መጀመሪያ ሊሆን የሚችል ካሽ እና እንደዚህ አንዳንድ ቁሳቁሶችን ቀደም ብለን ፕሪፖዚሽን ለማድረግ ልጆቻቸውን ቀጥታ ትምህርት ቤት እንዲያስገቡ ለማድረግ ነው።

የፈረሱና የተጎዱ የጤና ማዕከላትንና ትምህርት ቤቶችን መልሶ የመገንባት ስራ መጀመራቸውንም ገልጸዋል። ይሁን እንጂ ከሩሲያ ዩክሬን ጦርነት እንዲሁም በቱርክና በሱሪያ ከተከሰተው የመሬት መንቀጥቀጥ ጋር ተያይዞ ለጋሾች የሚያደርጉት ድጋፍ በመከፋፈሉ ምክንያት የድጋፍ እጥረት መኖሩን ተናግረዋል። የዩናይትድ ስቴትስ የህጻናት አድን ድርጅት ፕሬዝደንትና ዋና ስራ አስፈጻሚ ያኒት ሶሪፕቶም ከለጋሾች ጋር በመነጋገር በቂ ድጋፍ ለማሰባሰብ የሚያስችላቸውን ግንዛቤ ለመፍጠር መምጣታቸውን ገልጸው ካለው ውስብስብ

የህዝብ ችግር አንጻር ዓለም አቀፉ ማህበረሰብ የሚያደርገውን ድጋፍ እንዲጨምር ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሚቀጥለው ሳምንት ኢትዮጵያንና ኒጀርን እንደሚጎበኙ ተገልጿል። ብሊንከን የፊታችን ረቡዕ አዲስ አበባ እንደሚገቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አመልክተዋል።

በቆይታቸው በሰሜን ኢትዮጵያ ጦርነቱን በማቆም ሰላምና የሽግግር ፍትህ እንዲመሰረት በተደረሰው ስምምነት ተግባራዊነት ላይ ያተኮረ ውይይት እንደሚያደርጉ መግለጫው አስታውቋል። ከዚያም በተጨማሪ በሰብአዊ ረድኤት አቅርቦት፣ በምግብ ዋስትናና በሰብአዊ መብት ከበሬታ ጉዳዮች ዙሪያ ከሰብአዊ ረድኤት አጋሮችና ከሲቪል ማህበረሰብ አባላት ጋር

እንደሚወያዩ ተገልጿል። የውጭ ጉዳይ ሚኒስትር ብሊንከን በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሀማት ጋር ተገናኝተው በዓለም አቀፍና በአህጉራዊ ደረጃ ቅድሚያ ትኩረት ባላቸው ጉዳዮች ዙሪያ ይወያያሉ። ዋሽንግተን ውስጥ በተካሄደው የዩኤስ አፍሪካ የመሪዎች ጉባኤ ላይ የምግብ ዋስትና፣ የአየር ንብረት፣ የኤነርጂ ምንጭ ሽግግር፣ የአፍሪካ ዳያስፖራና ዓለም አቀፍ ጤናን አስመልክቶ በተገቡት ቃሎች ዙሪያም

ይነጋገራሉ ተብሏል። አፍሪካ በዓለም አቀፍ ተቋማት በቋሚ መቀመጫ እንድትወከል ዩናይትድ ስቴትስ የምትደግፍ መሆኗን እንደሚያረጋግጡም ከቃል አቀባይ ኔድ ፕራይስ ቢሮ የወጣው መግለጫ አውስቷል። የውጭ ጉዳይ ሚኒስትሩ ከአዲስ አበባ ጉብኝታቸው በኋላ በማግስቱ ሐሙስ የመጀመሪያቸው ለሚሆነው ጉብኝት ወደ ኒጀር እንደሚያቀኑ መግለጫው ጨምሮ አውስቷል።

ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ግዛት ውስጥ እስላማዊ መንግስት ብሎ ራሱን ከሚጠራው ቡድን ጋር ግንኙነት ያለው ታጣቂ ቡድን ቢያንስ 36 ሰዎችን እንደገደለ የሀገሪቱ የጦር ኃይል አስታውቋል። የተባበሩት ዲሞክራሲያዊ ኃይሎች የሚባለው ቡድን ታጣቂዎች ከሰሜን ኪቡ ክፍለ ግዛት ዋና ከተማ

25 ኪሎ ሜትር ርቀት ላይ የምትገኝ መንደር ላይ ከረቦ ማታ ያነሱ ማጥቃታቸውን ከጥቃቱ በህይወት የተረፉ ነዋሪዎች ገልጸዋል። የአካባቢው የፖለቲካ ሰው የሆኑት ኤሚል ባልኪዊሳ በየሶስትና በየአራት ቀኑ ሰው ያልተገደለበት ጊዜ የለም ካሉ በኋላ ብዛት ያለው የጦር ሰራዊት ኃይል ይምጣልን ብለን ደጋግመን የምንወተውተው በዚህ ምክንያት ነው ብለዋል።

ሩሲያ ትናንት ሐሙስ፣ የሚሳይል ጥቃት ማድረሷን ተከትሎ የብሪታንያ የመከላከያ ሚኒስቴር ዛሬ ባወጣው መግለጫ ይህ ጥቃት ይበልጡን እየተደጋገመ መሄዱ እንደማይቀር አመለከተ። ትናንት ሩሲያ በተለያዩ የዩክሬን አካባቢዎች ላይ

ብዛት ያለው ሚሳይል የተኮሰች ሲሆን ቢያንስ ስድስት ሰዎች ገድላለች። በመቶ ሺዎች የተቆጠሩ ሰዎችም የኤሌክትሪክ ኃይል አጥተዋል። የትናንቱ የሚሳይል ጥቃት ባለፉት ሶስት ሳምንታት ውስጥ ከደረሱት ሁሉ ብዛት ያለው መሆኑ ተዘግቧል። ይህ በዚህ እንዳለ ትናንት ሐሙስ በዩናይትድ ስቴትስ ምክር ቤት ቀርበው የምስክርነት ቃል የሰጡ የዩናይትድ ስቴትስ ከፍተኛ የደህንነት ባለስልጣናት የዩክሬኑ ጦርነት ወሳኝ ወቅት ላይ እየደረሰ ነው ሲሉ አስጠንቅቀዋል።

በመጨረሻም የቻይናው ፕሬዚደንት ሺጂንፒንግ ለሶስተኛ ጊዜ የስልጣን ዘመን ተመረጡ። ከአሁን ቀደም ሆኖ በማያውቀውና በከፍተኛ ደረጃ በተቀነባበረው ድምፅ አሰጣጥ በሙሉ ድምፅ ያለ አንዳች ተፎካካሪ የተመረጡት የ69 ዓመቱ ሺ በኮሚኒስት ፓርቲውና በሀገሪቱ ላይ ያላቸውን ስልጣን

ይበልጡን አጥብቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።

ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው።

አርብ መጋቢት 1 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደገፋ እና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየው ገበያው ናት። የስቱዲዮ ምስልና ድምጽ አቀናባሪዋ ቲያን ዋንግ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን አቢይ ርዕስ

በኦሮሚያና ሲዳማ ክልል አዋሳኝ በሚገኙ ጎቦ ሄማና ቦጨሳ በተባሉ አካባቢዎች በተከሰተ ግጭት የሰላማዊ ሰዎች ቤቶች መቃጠላቸውንና በሺዎች የሚቆጠሩ ዜጎችም መፈናቀላቸውን ነዋሪዎች ተናገሩ። በግጭቱ አስር ሰዎች መገደላቸውንም የሲዳማ ክልል ሰላምና ጸጥታ ቢሮ ለአሜሪካ ድምፅ አረጋግጧል። የቢሮ ኃላፊ አቶ

አለማየሁ ጢሞቴዎስ ከሁለቱም በኩል በግጭቱ እጃቸው አለ በማለት የጠረጠሯቸውን ዘጠና ሁለት ግለሰቦች የክልል መንግስታት ማሰራቸውንም ተናግረዋል። በኦሮሚያ ክልል የምዕራብ አርሲ ዞን ጸጥታ ኃላፊ አቶ መሐመድ ኪሶ በበኩላቸው መጠነኛ ያሉት ግጭት እንደነበረ ገልጠው የተገደለው ሰው ሁለት ብቻ ነው ያሉት

በማናውቀው ጉዳይ ነውም ብለዋል። ጉዳዩ በሽምግልና ተይዟል። የተፈናቀሉትንም ወደ ቤታቸው እየተመለሱ ነው ነው ያሉት። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል። በሲዳማ ክልል የጭሪ ወረዳ ነዋሪ መሆናቸውን የገለጹት ነገር ግን ለደህንነት ሲሉ ስሜ እንዳይጠቀስ ያሉ አስተያየት ሰጪ ካለፈው ሳምንት ጀምሮ በሁለቱ ክልል አዋሳኝ አካባቢዎች በተቀሰቀሰ ግጭት የሰላማዊ ሰዎች ቤት መቃጠላቸውን ተናግሯል።

ቤቶች ተቃጥለው ነው ያሉ። የተቃጠለ ቤት አሁን በቁጥር ወደ ሀያ ስድስት ይሆናል ከዚህ በፊት ከተቃጠለው ጋር ወደ አርባ ስድስት ወደ አርባ ሰባት የሚሆኑ ቤቶች ነው የተቃጠለው። የደህንነት ስጋት ስላለብኝ ማንነቴ እንዳይገለጽ ያለ ሌላ የአካባቢው ነዋሪ በበኩላቸው በግጭቱ የተነሳ ቤቶቻቸው የተቃጠለባቸውና ጥቃት የደረሰባቸው በሺዎች የሚቆጠሩ ሰዎች ተፈናቅለዋል ብሏል። አሁን ስቃይ ውስጥ ነው ያለ ነው። አሁን ሜዳ ላይ ሰው የሚበላ ነገር የለም። ንብረት ጠፍቷል። ሰው ቤት የተቃጠለ ሰው አለ የሞተ

ሰው አለ። መንግስት በዛ ጠልቃ ገብቶ ችግራችን እንዲመለከተን ያው ጨዋታችን እሱ ብቻ ነው። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቶስ በግጭቱ አስር ሰዎች መገደላቸውን ተናግሯል። በሁለቱም ወገን አስር ሰውን ይሞቱ፣ ቤቶች የተቃጠሏሉ፣ በውል ቁጥራቸው እስካሁን እየጣራ ነው ያለው። በኦሮሚያ ክልል ምዕራብ አርሲ ዞን የጸጥታ ኃላፊ አቶ ማሀመድ ኪሶ በበኩላቸው መጠነኛ ያሉት ግጭት እንደነበረ ገልጸው የተገደለው ሰው ሁለት ብቻ መሆኑን ነው የምናውቀው በማለት ተናግሯል። ይሄን

ያክል ተፈናቅሏል ብሎ ሪፖርት አደረጉት። ውሸት ነው። ትንሽ ቤቶች ተሰብሯል። ከዛ ውጭ ማህበረሰቡ እዛ ነው ያለው። እዛ ከተማ ሰው ነው ያለው። እኔ እዛ ነው ያለው። ተሀይል አለ አመራር እዛ አለ። ሰዎች ኑሯቸውን እየመሩ ያሉት አሉ። ያን ሀይል ችግር አልነበር። አይ ገነን ያለ ሳይሆን አሁን ለምሳሌ አስራ ሁለት ሰው ሞቷል ብሎ ነገሩ ለእኛ

አዎ የሞተ ሰው የሞተ ሰው ነው ወይ? ሰው የሞተ የለም። አንድ ሁለት ሰው ወረድኛ እኛ እናውቃለን። በሁለቱም በኩል አንድ ሁለት የሞተ ነገር ሰው አለ። ከዛ ውጭ አስራ ሁለት ሪፖርት የለኝ። ግድያው የተፈጸመው በኦሮሚያ ክልል ምዕራብ አርሲ ዞን ነንስ በወረዳ ጉቦሄማ እና በጨሳ ቀበሌ መሆኑ ተገልጿል። የግጭቱ መንስኤ ከማንነትና የአካባቢ ባለቤትነት ጋር ተያያዘ ነው ሲሉ ሁለት ወንድሞች ምላቸውን ጨምሮ

አስራ ሁለት ሰዎች መገደላቸውን የተናገሩት አቶ ፍሳኑ ሸት ገልጿል። ሰው የሚመታውን አዘጋጅቶ የታጣቂ የሚመስሉት አዘጋጅቶን ስብሰባ የጠራው ከዛ በኋላ መጥቶ ነው የሸሹት። የስዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና የምዕራብ አርሲ ዞን የጸጥታ ኃላፊው አቶ መሐመድ ኪሶ ግን ይህንን አይቀበሉትም በሁለቱም ክልል በኩል

በግጭቱ እጃቸው አሉ በማለት የጠረጠሯቸውን ዘጠና ሁለት ግለሰቦችን የሁለቱም ክልል መንግስታት ማሰራቸውን አቶ አለማየሁም ለቪኦኤ ተናግሯል። በዚህ ተጠርጣሪ የነበሩት በሲዳማ ሃምሳ ሰው በኦሮሚያ

የአርባ ሁለት ሰው አሁንም በቀሪ ክትትል ላይ የሚገኙ የሰው ነፍስ ያጠፉ የሰው ቤት ያወደሙ ሀምሳ ሰዎች ክትትል ላይ ነው የሚገኙት። ግጭቱ አሁን በሁሉም አካባቢ ፍጹም በሚባል ደረጃ ምንም አሁን አካባቢ ላይ ምንም ግጭት የሚባለው ነገር የለም። አቶ መሀመድ ደግሞ በሁለቱም በኩል

የተያዙት ተጠርጣሪዎች ስልሳ አምስት ናቸው ብሏል። በሁለቱም በኩል ያሉት የተያዙ አሉ። አንድ ስራ አምስት ተይዘዋል። በኦሮሚያ በኩል ነው ወይስ በሲራማ በኩል? በሁለቱም በሁለቱም ኦሮሚያ ክልል ውስጥ ነው እኮ ይሄ የምልህ ቦታው ጭሪ የተሻግረን ተይዘዋል። እዚህም ያለ ተይዘዋል። ለህግ እየቀረበ ነው። ጥቃቱ የተፈጸመው ለስብሰባ በተጠሩበት ማንነትን በለየ ሁኔታ ነው ስሉ ነዋሪዎች ይናገራሉ። አቶ መሐመድ ግን ሁለቱ ህዝቦች ለዘመናት አብረው የኖሩ

በማንነት የምለዩ አይደሉም በማለት ይከራከራሉም። አንድ ላይ ተዋልደዋል፣ ተጋብተዋል አንድ ሆኖ ነው የምንሆኑ። ሊተለያቸው የማትችል በየትኛም ጉዳይ ስለቃቀሱ ነበረ። ወደ ሲዳማ ተወላጅ የሄደ ህፃን፣ ወደ ኦሮሞ የሄደ ህፃን፣ ኦሮሞ ጉጂ የሄደ ህፃን ቤታቸው አሳድሮ ነው አብትቶ እየተሰጣጦ ነበረ። ከብት ተይዞ መጥቶ እየተሰጠ ነበረ። አጋጣሚ ተዘ ወራ በላዎች በመሀል ገብቶ ይወሰዱ። ትናንትና ራሱ ሰላሳ ሁለት ከብት

ለባለቤቱ መልሰናል። እዛው ቆም ማለት ነው። በሰላማዊ ሰዎች ላይ ጥቃት ፈጽመዋል በሚል በነዋሪዎቹ ወቀሳ የሚቀርብባቸው የምዕራብ አርሲ ዞን የደንሰብ ወረዳ ሚሊሻናም ብጥለንሳ ወይም በታኝ የሚል ስያመ ያላቸው ኢመደበኛ ቡድን እንደሆነም ገልጾልናል አቶ አለማየሁ። ግን ይህ ሀሰት ነው ግጭቱ በስዳማና በምዕራብ አርሲ አርሶ አደሮች መካከል የተፈጠረ ነው ይላሉም

ም ከእውነት የራቀ እና ውሸት መሆኑን የኦሮሞ ሕዝብ እና መንግስት ከሲዳማ ጋር ወንድማማች እና አብረን በብዙ ነገር የተሳሰርን ሰዎች በመሆናችን ዛሬም ነገም

የሁለቱም ክልላት ልዩ ኃይሎች በዚህ ደረጃ የሚታሰቡ አለመሆኑን እና ግጭቱም ተኩሱም የነበረው በአርሶ አደር ዘንድ ነው እንጂ በታጠቁ ሰዎች አይደለም። አንዳንድ ከዚህ ያለፉ በኦሮሚያ ውስጥ ቢተኔሳ የሚባለው የታጠቀ ኃይል ነው ያጠቃን የሚሉ በስዳማ በኩል የሚራገቡ ወሬዎች አሉ። ይሄን እንዳልሆነ ደግሞ በቦታው ተገኝተን

ማን ማን በሚባለው ሰውዬ እንደተገደለ ጭምር ያረጋገጥንበት ይዘት ነው ያለው። አቶ ማህመድ ኪሶ ጉዳዩ በሽምግልና ተይዟል፣ የተፈናቀሉ ዜጎችም ወደ ቤታቸው እየተመለሱ ነው ብሏል። ቤት የተቃጠልበትና ቤቱ የተሰበረ የተዘረፈውን እኛ ሻራ ሰት ናቸው በቤታቸው ተመልሶ ወጥሮ የራሳቸውን ላይፍ እየመሩ ነው። አሁን የአቶ ማህመድን ሀሳብ የሚጋሩት የስዳማ ክልል የሰላምና ጸጥታ ቢሮ ኃላፊው አቶ አለማየሁ በግጭቱ የተፈናቀሉ ከስድስት መቶ በላይ አባወራዎችን ወደ ቀያቸው ለመመለስ

እንቅስቃሴን መጀመሩን ተናግሯል። የተፈናቀሉት ቤታቸውን ለቆ የተፈናቀሉት ስድስት መቶ አርባ ሰባት አባወራ ነበሩ። እነዚህ አሁን በትናንትናው በቦታው በአረጋገጥ ነው መሰረት ሁሉም ወደ ቀያቸው እየተመለሱ ያለ መሆኑን ለመግለጽ የአካባቢ ነዋሪዎች በሁለቱ ክልል አዋሳኝ አካባቢዎች ከዚህ በፊትም ግጭቱ የተፈጠረ ለህይወት ህልፈትና ለንብረት ውድመት እንደምናደርግም ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም

ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች፣ በተከታዩ ርዕስ ደግሞ ወደ ትግራይ እንሻገራለን። ባለፉት ሁለት ዓመታት ውስጥ በኢትዮጵያ ቁጥሩ ከ200 እስከ 300 ሺህ ይሆናል ተብሎ የሚገመት የቀድሞ ተዋጊ ኃይል ወደ ሰላማዊ የቀድሞ ህይወቱ እንዲመለስ እየተሰራ ነው ሲሉ የብሔራዊ ተሃድሶ ኮሚሽን ኮሚሽነሩ አምባሳደር ተሾመ ቶጋ ገለጹ።

ይህ ስራ በዋናነት በትግራይ ይፈጸማል ያሉት ኮሚሽነሩ በሌሎች አምስት ክልሎችም እየተሰራ መሆኑን ተናግረዋል። ብሔራዊ የተሀድሶ ኮሚሽን በዛሬው ዕለት የቀድሞ ተዋጊዎች ወደ ነበሩበት ሰላማዊ ህይወት እንዲመለሱ ወይም የመመለሱን ጉዳይ አስመልክቶ በመቀሌ ከተማ የምክክር መድረክ አካሂደዋል። ሙልጌታ አጽብሃ ነው ተከታትሎ ተከታዩን ያደረሰን።

ዛሬ በመቀለ ከተማ በተካሄደው የምክክር መድረክ የብሔራዊ ተሃድሶ ኮሚሽን ኮሚሽነር አምባሳደር ተሾመ ቶጋ መድረኩ የተዘጋጀው የቀድሞ ተዋጊዎች ትጥቅ የማስፈታትና ወደ ህብረተሰብ መልሶ የማስገባት ሂደት ላይ የጋራ መግባባት ላይ ለመድረስ ነው ብለዋል። ከተኩስ ማቆም ስምምነት በኋላ ሀገራዊ መድረክ በመቀለ ከተማ ለመጀመሪያ ጊዜ ነው እየተካሄደ ያለው ብለው ይህም ክልሉ ወደ ሰላማዊ ህይወት እየተመለሰ መሆኑ ማሳያ ነው ሲሉ ተናግረዋል። ኮሚሽኑ የሁለት ዓመታት የስራ ጊዜ እንደሚኖረው ነው

አምባሳደር ተሾመ የገለጹት በትግራይ በአማራ በአፋር በኦሮሚያ በንሸንጉል እንደዚሁም በጋምቤላ ያሉ የቀድሞ ተዋጊዎችን ነው። እንግዲህ ወደ መልሶ ማቋቋም ስራ እናስገባለን ብለን እያሰብን ያለ ነው። ስለዚህ አንዱና የመጀመሪያው ስራ የሚሆነው የቀድሞ ተዋጊዎችን መረጃ በተሟላ መንገድ ማሰባሰብ ነው። ይሄ ደግሞ በተቻለ መጠን ሳይንሳዊ በሆነ መንገድ

ሌሎች አገሮች የመረጃ ለማሰባሰብ የተጠቀሙትን ልምዶች እና ከራሳችን ነባራዊ ሁኔታ ጋር ደግሞ አጣጥመን መረጃ የማሰባሰብ ስራ እንሰራለን። አሀዙ በትክክል ልታወቅ የሚችለው ያን ስለሆነ በአጠቃላይ የምንገምተው ከ200 ሺህ እስከ 300 ሺህ ሊደርስ ይችላል የሚል ግምት አለ። ተዋጊዎች ወደ ቀድሞ ሰላማዊ ህይወታቸው እንዲመለሱ የመደገፍ ስራ በመንግስት በኩል ቁርጠኝነት አለ ብለዋል። በአሁኑ ጊዜ ከመከላከያ ሚኒስቴር ጋር በመተባበር በትግራይ ክልል ለቀድሞ ተዋጊዎቹ ድጋፍ እየተደረገ ነው በማለት

ምክንያቱም ገልጸዋል። እየተደረገ ያለው ድጋፍ አይነት ግን ግልጽ አላደረጉም። በትግራይ የመንግስት ሰራተኞች የነበሩት ተዋጊዎች የጊዜያዊ አስተዳደሩ ከተመሰረተ በኋላ ወደ ስራቸው እንዲመለሱ ይደረጋል ብለዋል ኮሚሽነሩ። በመድረኩ የተሳተፉት የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ትግራይ መልሶ ለመገንባት በሚደረገው ጥረት በተለያዩ የስራ ዘርፍ የነበሩ በጦርነቱ ጊዜ አላማ አንግበው የተዋጉት ወደ ነበሩበት ሰላማዊ ህይወት እንዲመለሱ ማድረግ ላይ ትኩረት ሊሰጠው የሚገባ ጉዳይ ነው ብለዋል።

አለን ለምንለው ዓላማ ከሁሉም የህብረተሰብ ክፍሎች ወጣጡ መምህራን፣ ሐኪሞች፣ መሐንዲሶች፣ ገበሬዎች በስፋት የተሳተፉበት ትግራይ ወደ መልሶ ግንባታ ልትገባ ከሆነ የተፈጠረው የሰላም ተስፋ የሰላም ጭላንጭል ትልቅ ደረጃ ላይ ሊደርስ ከሆነ በርከት ያለ በተለያዩ የግንባታ መስኮች በተለያዩ የስራ ዘርፎች ሊሰማራ ሲገባው ጠመንጃ አንግቦ ሲታገል የነበረ ወደ መደበኛ ኑሮ የሚመለስበት

የትግራይ መልሶ ግንባታ አካል የሚሆንበት ሁኔታ መፍጠርም እንዲሁም ተዋጊ የነበሩት በፌዴራል ይሁን በክልሉ በጸጥታ ዘርፍ ተሰማርተው እንዲሰሩ ማድረግ በቀጣይ ማረጋገጥ ያስፈልጋል ሲሉም አቶ ጌታቸው ተናግረዋል። የታድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ ሞኩሪያም የትግራይ ኃይሎች ለመከላከያ ሰራዊት የከባድ መሳሪያ ርክክብ ማካሄድ ስራ መጠናቀቁ ገልጸዋል። ቀላል የጦር መሳሪያ ርክክብ በሂደት ላይ አለ ብለዋል። ከባድ መሳሪያዎች

ተሰብስቦ እንደምታስታውሱት በቅርቡ አጉላ ላይ፣ ሌሎች አካባቢዎችም እዚህ መቀሌ የዙሪያ አካባቢ ተሰብስቦ የነበሩ ከባድ መሳሪያዎች ርክክብ ተፈጽሟል። ይሄ በጥሩ ሁኔታ የተፈጸመ ነው። ቀጥሎ የቀላል መሳሪያ እና ጠቅላላ ተዋጊውን የማሰባሰብ ትጥቅ የመፍታት ሂደት ነው። ይሄ በሂደት ላይ ያለ ስራ ነው። ትጥቆቹ ፌዴራል እና የክልል ትጥቅ ተብሎ የሚለያ ያለ የክልል የፖሊስ ትጥቅ የሚባል አለ፣ የፌዴራል ትጥቅ የሚባል አለ። ይሄ የስምምነቱ አካል ነው።

ገና ወደ መሰብሰቢያ ቦታዎች ሲሰበሰብ እና ምዝገባ ሲጀመር ታጣቂው የያዘው ትጥቅ አብሮ እየተመዘገበ በሂደት ለውሳኔ የሚቀርብ ነው።

ከህወሓት አመራሮች ከጦርነቱ በኋላ የመጀመሪያውና ብቸኛው በፌዴራሉ መንግስት የተሾሙት የብሔራዊ ተሐድሶ ኮሚሽን ምክትል ኮሚሽነር ዶክተር አትንኩት መዝገቡ በፌዴራል ተቋም የህወሓት አመራር መሾም ለሰላም ስምምነቱ ተግባራዊነትና ለቀድሞ ተዋጊዎች ወደ ነበሩት የቀድሞ ሰላማዊ ህይወት እንዲመለሱ ለማድረግ ተባብሮ ለመስራት አጋዥ ነው ሲሉ ገልጸዋል። ትግራይ የኢትዮጵያ አካል ነው። ይህንን ጦርነት ይብቃ ብለን የሰላም ስምምነት ፈጽመን ተባብረን የተሻለች አገር መፍጠር አለብን

ብለን ስናስብ ኢትዮጵያ ለብቻዋ አትገነባም። የኛ ድርሻም ይኖራል ማለት ነው። በተጨባጭ አሁን ያለሁበት ቦታ ብሔራዊ የተሃድሶ ኮሚሽን ነው። የትግራይ ብቻ ሳይሆን ሌሎችም ሊያካትት የሚችል ነው። አብዛኛው የሰራዊት ተመላሾች ከትግራይ ክልል ስለሚሆን ይህንን ስራ በተሳለጠ መልኩ በተሻለ መልኩ ከጦርነቱ ወጥተን ወደ የተሻለ ነገር ለመግባት የድጋቱ

አካል ለመሆን ስለሚያግዘን ያው የግድ አብረን መስራት እንዳለብን የእኛ መሳተፍም የግድ። ሰላም ስንል ይህ ነው። ዛሬ በመቀለ ከተማ በተካሄደው የምክክር መድረክ ከፌዴራል መንግስት የተለያዩ ተቋማት ተወካዮች፣ የመከላከያ ሰራዊት አመራሮች፣ የትግራይ ኃይሎች አመራሮች፣ የህወሀት አመራሮች እንዲሁም ከተለያዩ ክልሎች ተወካዮች እየተሳተፉበት ነበር። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።

አመሰግናለሁ። ሙሉ ጌታ ክብራትና ክቡራን አድማጮች፣ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሶች ነው የምናቀ ነው ወደ ዋሽንግተን ዲሲም ይመልሰናል። ዘንድሮ በዩናይት ስቴትስ በዋይት ሀውስ ቤተ መንግሥት የተካሄደው 17ተኛው ዓለም አቀፍ ዊሜን ኦፍ ኬሬጅ ወይም ጽኑ ሴቶች

የተባለው ሽልማት ከተለያዩ ዓለም ሀገራት ለተመረጡ አስራ አንድ ሴቶች ተሰጥቷል። ሽልማቱ በሰላም፣ በፍትህ፣ ሰባዊ መብቶችና እኩልነት ዙሪያ በሚሰሩ በሚሰሩ ስራዎች ጥንካሬ እንዲሁም መስዋዕትነትን አሳዩ ያሏቸውን ሴቶች

የሚመርጡ ሲሆን ከተሸላሚዎችም አንዷ ኢትዮጵያዊቷ ጋዜጠኛ ማእዛ መሐመድ ጾታን መሰረት ያደረጉ ጥቃቶች ሰለባ የሆኑ ሰዎችን ድምፅ በማሰማቷ ሽልማቱ ሊሰጣት በቅቷል። ስመኝሽ የቆየ ማእዛን አግኝታ ተወያይተዋል። በኢትዮጵያ ስላለው ሚዲያ ሁኔታ እና ስለ ስራዎቿ አነጋግራታለች።

የዩናይትድ ስቴትስ መንግስት በየአመቱ የሚሰጠው ውመን ኦፍ ካሬጅ ወይም ጽኑ ሴቶች የተሰኘው ሽልማት ሮብለት የአሜሪካ ቀዳማዊት እመቤት ጂል ባይደን እንዲሁም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተገኙበት በዋይት ሀውስ ቤተ መንግስት ተካሂዷል።

በዘንድሮ ዓመት ሽልማቱን ከተቀበሉ በዓለም ዙሪያ የሚገኙ አስራ አንድ ሴቶች መካከል ደግሞ አንዷ ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ ናት። መዓዛ መሐመድ ይህን ሽልማት እንድታገኝ ምክንያት ከሆኑ ስራዎቿ መካከል አንዱ በሰሜን ኢትዮጵያ ጦርነት ወቅት ጾታዊ ጥቃት የደረሰባቸውን ሴቶች በቦታው ድረስ ሄዳ በማነጋገር ታሪካቸው እንዲሰማ ማድረጓ ነው።

ማዕዘን እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ የውጭ ጉዳይ ሚኒስትር አግኝቼ አነጋግሪያታለሁ። ለመጀመሪያ ያቀረብኩላት ጥያቄ ጥቃት የደረሰባቸውን ሴቶች ለማነጋገር ምን አነሳሳሽ

በመነስ ሁኔታ ነበር ያገኘሻቸው የሚል ነው። ምንድነው ጽንፍ ተይዞ ነበር በሁለቱም ወገን መካከል ማለት ነው። በፌዴራል መንግስትም፣ በቲፒኤልኤፍ በኩልም በደጋፊዎቻቸው አማካኝነት ማለት ነው። እንግዲህ እንደ ጆርናሊስትም እንደ አንዲት ሴትም ደግሞ እናት ሆና እንደሚሰማት ሴትም እንደ ጋዜጠኛም በዚህ ጦርነት ውስጥ ምንም አይነት ሪፖርቲንግ የጦርነት ዘጋቢ ሆኜ ራሴን ማግኘት አልፈልግም፣ ወይም ቦታ ይዤ ማግኘት አልፈልግም ነበር። ስለዚህ ትኩረቴን ያደረግኩት በአጠቃላይ በሲቪል ማህበረሰቡ ላይ ወይም ደግሞ ከጦርነቱ

ውጭ በሆነ ማህበረሰብ ላይ ነበር። በተዘዋወርኩበት ወቅት ያጋጠመ ነገር ምንድን ነው? በጣም ብዙ በጣም ብዙ ቁጥር ያላቸው ሴቶችና ህጻናት ልክ ሌላው ማህበረሰብ እንደሚደርስበት እንዳለ ሆኖ በተጨማሪ ደግሞ ለጾታዊ ጥቃቶች መጋለጣቸው መጋለጣቸው ብቻ ሳይሆን የበቀል መበቂያ መሆናቸው፣ በጦር ሜዳ የሚመጣው ሽንፈት በሴቶቹ ላይ ነበረ በቀልን ሲደረግባቸው የነበረው በጣም ብዙ ሴቶች ተደፍረዋል። በጣም ብዙ ሴቶች ለኤች አይ ቪ እና ለሌሎች አባላዘር

በሽታዎች ተጋልጠው አገኘዋቸው። ስለዚህ ሙሉ ሀሳቤና ትኩረቴን ያደረግኩት እነሱን በማገዝ ዓለም እንዲሰማቸው በማድረግ ብቻ ሳይሆን እንደገና ደግሞ የህክምና የሳይኮሎጂካል ትሪትመንት ወይም ደግሞ ስነ ልቦናዊ ድጋፍ የሚያገኙበትን መንገድ ከተለያዩ ሰዎች ጋር ለመስራት ነበር የወሰንኩት። ሌላው መዓዛ ለሽልማት እንድትታጭ ምክንያት የሆነው በኦሮሚያ ክልል ደንቢዶሎ ዩኒቨርሲቲ

ይማሩ የነበሩ ተማሪዎች እገታ ጉዳይ ነው። ጉዳዩ ዓመታት ቢያስቆጥርም መዓዛ በሚዲያ ይህንን ጉዳይ ደጋግማ ታነሳለች።

ታዲያ እንደ እነዚህ አይነት ጉዳዮች ታፍ ነው እንዳይቀሩ ሚዲያውን እየተጠቀምኩበት ነው ብለሽ ታስብ ያለሽ ወይ ስል ጠይቅያት አለው። ዋናው ነገር እኔ ትንሽ የአቅም ስላለችኝ ና ትንሽ የምተነፍስበት ሚዲያ ስላገኘው ነው ይሄን ጉዳይ የራሴ ጉዳይ ማድረግ አለብኝ። የኔ ልጅ ብትሆን ኖሮ አትሊስት እንደ ልጅ እንደናት ማድረግ የምችለው ብዙ ነገር ይኖራል። እነዚህ ሰዎች በጣም ከገጠራማ አካባቢ ነው ያሉት። ተስፋ የሚያደርጉት ከተማ ያለውን ነገር ነው። ስለዚህ እንዲህ አይነት ነገሮች በቀላሉ የሚረሱ ከሆነ ለነዚህ ለ

ሰባት ሴቶች ብቻ አይደለም ጉዳዩ። እንዳጠቃላይ ይሄ ነገር ባህል እየሆነ ነው የሚመጣው። ሰዎች ይታገታሉ፣ ይገደላሉ፣ የፖለቲካ ተጽዕኖ ይደረጋል። የፖለቲካ ተጽዕኖ መበቀያ ይሆናሉ። እንደኔ ይረሳሉ። የጊዜ አጀንዳ ነው። ማን ነው ይዞ ዳር የሚያደርሰው? አትሊስት ይችን ነገር ዳር ማድረስ የምችል ከሆነ ከብዙ ሺህ ጉዳዮች አንዷን ሲምቦል አድርገን ማውጣት የምንችል ከሆነ ቢያንስ ወደፊት ለሚመጣውና ወደፊት ለሚመጣው ጄኔሬሽን እኛም የታሪክ ተጠያቂ አንሆንም። ምን አርጊያለሁ ብዬ ሳስበው

ቱሪዝምን ቢያንስ ይሄ ነገር ወደ አደባባይ እንዲወጣ ማድረግ መቻል ትልቅ ነገር ነው እና ማንም ሰው ድምጽ መሆን የሚችል ሰው ሁሉ ድምጽ የሌላቸውን የታፈኑትን በሙሉ ድምጽ ሊሆናቸው ይገባል ብዬ ነው ማስበው። መዓዛ በአንድ ዓመት ጊዜ ውስጥ ሶስት ጊዜ ታስራ ነበር። ኢትዮጵያ ውስጥ ጋዜጠኞች ያለ ክስ መታሰር፣ ያለ ፍርድ መታሰር፣ እንዲሁም አንዳንድ ጊዜ በማይታወቁ ቦታዎች መታሰር

በተደጋጋሚ የሚዘገብ ጉዳይ ነው። ከዛ አንጻር ባለፉት አምስት አመታት ውስጥ የኢትዮጵያ ሚዲያ ያለበትን ሁኔታ እንዴት ትገልጸዋለች? እስር ኢትዮጵያ ውስጥ በፊት የነበረው ነገር ያው የታወቀ ነው። እስር አለ። ከዛ ግን ለውጥ መጣ ሲባል ብዙ ተስፋዎች ነበሩ። ብዙ ሚዲያዎች ወደ አደባባይ መጥተዋል። ቅድምም ብሻለሁ ከውጭም ከምንም የተለያዩ ሚዲያዎች እየመጡ ብዙ ተስፋ ነበረ። እንዳጠቃላይ ግን የሆነው ነገር በአንድ ጊዜ ነው እንደ በጊዜ ሂደት አይደለም እየተበላሸ ያየ ነው።

በ በአንድ ጊዜ ነበረ ከሚለው ነገር በሙሉ ወደ አልነበረም ነው የመጣ ነው። ሚዲያዎች መዘጋት ጀመሩ። የዩቲዩብ ቻናል እንኳን ሳይቀር በብሮድካስት ባለስልጣን ፈቃድ የሚደረግ ቁጥጥር የሚደረግበት የሆነ ኮሽ ባለ ቁጥር ኢንተርኔት ይዘጋል፣ ጋዜጠኞች ይታሰራሉ። ዊነውዛት ሀገሪቱ ላይ የሆነ ነገር ከተፈጠረ እንደምንታሰር ወይ የሆነ እርምጃ እንደሚወሰድ ሊጠፋ እንደሚችል አንዳንዴ እስር ሌክዥሪ ሁሉ ሆኖብናል። ኮነ ጋዜጠኛ ጎበዜ ሲሳይ ማን ወስዷቸው ማን እንዳመጣቸው ሳናቅ ለረጅም ጊዜ ታፍነው ቆይተዋል።

ተብለዋል እና እንዲህ አይነት ነገሮች ባህል እየሆኑብን መጥተዋል ና አንዳንዴ እንደውም እንደ ኖርማል እየተወሰዱ ነው። መንግስት እንዴት ዝማለ ሁሉ የሚል መንጋ ተፈጥሮብናል። ስስ እና ካለፈው ጊዜ እንደም ወረስት እያደረገብን የመጣው በዚህ ደረጃ መንግስት በጣም ቆዳው የሚቆጣ በትንሽ ነገር ስስ ነገር ያለው እና ምንም አይነት ነገር ቶለሬት የማያደርግ ሚዲያዎችን ለማፈን ለመዝጋት፣ በቀላሉ አሁን እኔናንች በምናወራበት ሰዓት ኢትዮጵያ ኢንተርኔት የለም።

ከቤተ ክርስቲያን ጋር የነበረ ኮንፍሊክት አለ፣ ኢንተርኔት ይዘጋል። ከሆነ ኢንቲቲ ጋር የሆነ ችግር ካለ ኢንተርኔት ይዘጋል። ጋዜጠኞች ይታሰራሉ፣ አክቲቪስቶች ይታሰራሉ፣ ሚዲያዎች ይዘጋሉ። ና እና አጠቃላይ በጣም በሚያሳዝን ሁኔታ ከኤክስፔክቴሽን ውጪ ከምጠብቀው ውጪ

በጣም በከባድ ፍጥነት ነው እንግዲህ እንዲህ አይነት የፕሬስ ነገር በዚህ ደረጃ ወርዶ ያገኘ ነው ማለት ነው። ኢትዮጵያ ውስጥ የፖለቲካ አለመረጋጋት፣ የኑሮ ውድነት ያስከተላቸው ቀውሶች፣ እንዲሁም ሌሎች ውስብስብ ችግሮች አሉ። የኢትዮጵያ ውስጥ ያለው ማህበራዊ ሚዲያ ደግሞ በአብዛኛው ትኩረት ለመሳብ ወይም ለመታየት በሚያስችሉ ጉዳዮች ላይ ያተኩራል።

በዛው ልክ ደግሞ ሐሰተኛ መረጃዎችም ይሰራጫሉ። ለማህበረሰቡ ትክክለኛ ድምፅ ለመሆን ታዲያ ከሚዲያው

ምን ይጠበቃል? ሚዲያው እንግዲህ እንዳልሽው ነው። በጣም ከባድ የሆነ አጠቃላይ ማህበራዊ ሚዲያ ማኔጅ የሚደረግበት መንገድ ፐርፌክት ነው ከመንግስት በተቃራኒ ያሉ በሙሉ ፍጹም ነው ማለት አንችልም። ግን ተጋላጭ ነው፣ ለብዙ ማህበረሰብ ክፍት የሆነ ነው ሶሻል ሚዲያው እና እንደገና ደግሞ እንደምታውቂው ሀገራችን በጣም ለላስት ፋይቭ ኢየርስ በጣም ሬስት ለስ ሆናለች። በብዙ ውጣ ውረዶች ውስጥ በተደራራቢ ችግሮች ውስጥ ነው ያለ ነው። በሃይማኖት ጉዳይ፣ በፖለቲካ ጉዳይ፣ በታሪክ ጉዳይ፣ በቋንቋ

ሰው ማይሞትበት ምክንያት የለም፣ ሰው ማይፈናቀልበት ምክንያት እስከምናጣ ድረስ ሆነናል። በዚህ አይነት ሁኔታ ውስጥ ያለ ማህበረሰብ ማህበራዊ ሚዲያው እንዴት ይጠቀማል? ስታፍ ግን ይሄን የምታስተካኪው በመዝጋት አይደለም። ይሄን የምታስተካኪው በማቆም ጋዜጠኞችን፣ በማፈን በማሰር አይደለም። ልታስተካኪበት የምትችው መንገድ ማህበራዊ ንቃትን በመፍጠር ነው። አብረሽ በመስራት ነው። እነዚህ ሰዎችን እንደን ደግሞ ችግሮችን ሶልቭ በማድረግ ነው። ተማሪ ታገተ ብሎ ሰው ዜና ሲሰራ ዜና ሰሪውን ሳይሆን ማገት ያለብሽ መልሰሽ

ሰዎች ሶሉሽኖችን በመፍጠር ነው ካውንተር ማድረግ የሚቻለው። ና ማህበራዊ ማንቃቱ በተሻለ መልኩ ቢሰራ ና ያሉት ፖለቲካዊ ችግሮች ቢፈቱ የምናያቸው ማህበራዊ ቀውሶች በሙሉ የፖለቲካዊ ችግራችን ሪፍሌክሽን ስለሆኑ ብዙ ለውጥ ይመጣል ብዬ አስባለሁ። ማዛ መሀመድ የአሜሪካ መንግስት ውመን ኦፍ ካሬጅ ወይም ጽኑ ሴቶች በሚል በየአመቱ የሚሰጠው ሽልማት የዘንድሮ

ተሸላሚ ከሆኑ ሴቶች መካከል አንዷ ናት። ከአሜሪካ ድምጽ ጋር ለነበራት ቆይታ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ያክብርልኝ።

ክቡራትና ክቡራን አድማዊ ተመልካቾቻችን ዝግጅታችን ይቀጥላል። ተከታዩ ርዕስ ደግሞ ወደ ጎረቤት ሱዳን ይወስደናል። በሱዳን መምህራን የስራ ማቆም አድማውን እንደቀጠሉ ነው። ይላል መንግስት። ጥያቄያቸው ተመልሷል ቢባልም በሱዳን የሚገኙ መምህራን የስራ ማቆም አድማቸውን ቀጥለዋል። ወታደራዊ መንግስት ለትምህርት ትኩረት አልሰጠም ሲሉ የሲቪል መንግስት እንዲቋቋምም ጠይቀዋል።

የሱዳኑ የገንዘብ ሚኒስትር ግን የመምህራኑ ጥያቄዎች ተመልሰዋል ነው የሚሉት። ሄንሪ ዊልከንስ ከካርቱም ያደረሰንን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል። ተማሪዎች የሌሉባቸው ባዶ ትምህርት ቤቶችን ማግኘት በመላ ሱዳን የተለመደ ሆነዋል። ለበርካታ ወራት ሳይከፈል በቀረው ደሞዛቸው ምክንያት እንዲሁም በቂ ደሞዝ አይከፈልንም በሚል ካለፈው ህዳር ወር ጀምሮ የመምህራን የስራ ማቆም አድማ ላይ ናቸው።

ካሚስ ማሙር ቻትሚ በካርቱም የሚገኝ ትምህርት ቤት ርዕሰ መምህር ናቸው። የሥራ ማቆሙ እየቀጠለ በመሆኑ ተማሪዎቻቸው ትምህርት አለማግኘታቸው ያሳስባቸዋል። ችግሩ በርካታ ትውልዶችን የሚጎዳ ነው። ማህበረሰቡን በጠቅላላ የሚጎዳ ነው። ችግሩ ከሱዳን መምህራን ጋር ብቻ የተገናኘ አይደለም። ከጠቅላላ ማህበረሰቡ ጋር የተገናኘ ነው።

እንደ አሚር ሙሐመድ አብደላ የመሰሉ ተማሪዎቻቸውም የትምህርታቸው ጉዳይ አሳስቧቸዋል። የግል ትምህርት ቤቶች አሁንም ትምህርታቸውን እንደቀጠሉ ነው። እኛ በመንግስት ትምህርት ቤት የምንማረው ግን ተቋርጦብናል። ይህ እኛን የሚጎዳ ነው፣ ምክንያቱም ሁላችንም እኩል እድል ማግኘት ነበረብን። በሁለታችን መሃል ትልቅ ልዩነት የሚፈጥር ነው።

በጥቅምት 2013 በአብዱል ፈታህ አልቡርሃን የተመራ መፈንቅለ መንግስት ከተደረገ በኋላ የዲሞክራሲ አፍቃሪዎች ካርቱምን በተቃውሞ ሰልፎች ሲንጧት ከርመዋል። የመንግስት ሰራተኞችም ደሞዝ አልተከፈለንም በሚል የስራ ማቆም አድማ መጥተዋል። በካርቱም የሚኖሩ እንዲሁም አንዳንድ የመንግሥት ባለሥልጣናት ለቪኦኤ እንደተናገሩት መንግሥት ሥራውን እየተወጣ አይደለም የሚል ስሜት ይታያል። የመምህራኑ አድማ የችግሩ ትንሹ አካል ነው።

ከማሪያ ሁሴን አድማውን የጠራው የሱዳን መምህራን ኮሚቴ ምክትል ሊቀመንበር ናቸው። እርሳቸው እንደሚሉት በቀድሞው የሲቪል መንግስት ቢሆን ኖሮ ችግሩ ይፈታ ነበር። ይህም አምሮ ታሊም ማዛ ልኩመ ልእንግላብያ አሁን እንዳለው በመፈንቅለ መንግስት ስልጣን እንደያዘው መንግስት ሳይሆን ስለ ትምህርት ግድ የሚለው የሲቪል መንግስት ነበረን። ከመፈንቅለ መንግስቱ በኋላ ትምህርትና ሌሎች ዘርፎች ችግር እንደገጠማቸው ግልጽ ነው።

ጅብሪል በንግግራቸው እንዳሰሙት ትምህርት ትኩረት የሚሰጡት ጉዳይ አይደለም። ትምህርቱና አስተማሪዎቹ ውጤታማ አይደሉም ብለው ያስባሉ። ጅብሪል ኢብራሂም የገንዘብ ሚኒስትር ሲሆኑ መንግስትን በመወከል ከመምህራኑ ጋር ይደራደራሉ። ለቪኦኤ እንደተናገሩት መንግስት የመምህራኑን ጥያቄ መልሷል። ነገር ግን ይላሉ፣ የመምህራኑ ጥያቄ ለፖለቲካ አጀንዳ ማራመጃ ውሏል።

የትምህርቱን በጀት እንደውም በ18 በመቶ ጨምረናል። ችግሩ የመምህራኑን ጥያቄ ፖለቲካዊ እንዲሆን ይፈለጋል። ጥያቄያቸው ተመልሰዋል፣ ግን አንዳንዶች ጥያቄውን ለፖለቲካ አጀንዳቸው እየተጠቀሙበት ነው። የስራ ማቆም አድማው እንደቀጠለ ነው። በካርቱም ለሚገኙ መምህራን ደሞዝ የተከፈለ ቢሆንም በሌሎች የአገሪቱ ክፍል ላሉት ግን እንዳልተከፈለ መምህራን ይናገራሉ።

እንግዱ ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለመጽሔቱ የመጨረሻ ዋዳደረግነው ርዕስ ነው የምናልፈው ወደ ቻይናም ያሻግረናል። የቻይና ባለስልጣናት በያዝነው ሳምንት ከአዲሱ የቤጂንግ የውጭ ጉዳይ ሚኒስትር ኪንካን ጋንግ ባልተለመደ መልኩ በተሰማው ቀጥታ፣ እንዲሁም በጥላቻ በተሰኘ ንግግር የዩናይት ስቴትስን ነቅፈዋል። ሚኒስትሩ ዩናይት ስቴትስና ቻይና

ለመኮርኮሩን ከቀጠለች ግጭትና መፋጠጥ ይኖራል ነው ያሉት። የዩናይት ስቴትስና የቻይና ሁኔታ ለማፈን የማትፈልግ መሆኑን ግንኙነቱንም አስመልክቶ የተለወጠ ነገር ያለመኖሩን የተናገሩት የአሜሪካ ድምፅ ከፍተኛ የዲፕሎማቲክ ዘጋቢ ሲንዲሴን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።

በብሔራዊ ህዝባዊ የቻይና ጉባኤ ላይ የቻይናው ፕሬዚዳንት ሺ ጂፒንግ ቻይናን የማፈን የመክበብና ና የመጫን ሙከራዎችን ትመራለች ያሏትን ዩናይትድ ስቴትስን በመንቀፍ በአገራቸው የግል ዘርፍ የተሰማሩት የፈጠራና ኢኮኖሚ ልማትን እንዲያሳድጉ ጥሪ አቅርበዋል። የቻይና አዲሱ የውጭ ጉዳይ ሚኒስትር ኪን ጋንግ ደግሞ እንዲያውም ባለፈው ማክሰኞ በሰጡት ጋዜጣዊ መግለጫ ስለ ዩናይትድ ስቴትስ የተናገሩት በቀጥታ ነበር።

ዩናይትድ ስቴትስ ልጓም መያዙን ትታ በስህተት ጎዳና በፍጥነት መምራቱን ከቀጠለች የመገልበጥ ወይም የግጭት አደጋውን የሚከላከል ምንም አይነት ኃይል አይኖርም። በእርግጠኝነት ግጭትና መፋጠጡ ይኖራል። የባይደን አስተዳደር ከቻይና ጋር ፉክክር እንጂ ግጭት እንዳይከሰት ለይተው የሚከላከል ስልት እየፈለገ መሆኑን በየጊዜው ይናገራል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ይህን ምላሽ ሰጥተው ነበር። ይህ በዓለም ላይ ያለ የትኛውንም አገር አፍኖ የመያዝ ነገር አይደለም። ይህ ቻይናን አፍኖ የመያዝ ነገር አይደለም። ይህ ቻይናን የመጫን ነገር አይደለም። ይህ ቻይናን ወደኋላ ጎትቶ መያዝ አይደለም። ይህ በደንቦች ላይ የተመሠረተ ስርዓትን ማስከበር ነው።

እንደ ቻይና ያሉ አገሮች የተፈራረሙባቸው ህግጋት ላይ የተመሰረቱ ስርዓቶችን። አንድ ባለሙያ ለአሜሪካ ድምፅ እንደተናገሩት በዚህ ሳምንት ከቤጂንግ የተሰማው ከረር ያለ ቃል የተለመደ አይደለም። በአሜሪካ ኢንተርፕራይዝ ተቋም ተመራማሪ የሆኑት ማይክ ማዛ እንዲህ ይላሉ። ከሁለቱም

ከውጭ ጉዳይ ሚኒስትሩና ከፕሬዚዳንት ሺጂንፒንግ የመጣው ንግግር የሚያስደንቅ ነው። ምክንያቱም ብዙ ጊዜ የቻይና መሪዎች ስለ ዩናይትድ ስቴትስ ሲናገሩ በቀጥታ መናገሩን አይመርጡም። እነዚያን አስተያየቶች በየግላቸው ይናገሯቸዋል ይሆናል። በአደባባይ ሲናገሯቸው ግን በጣም ይጠነቀቃሉ።

ሌላኛው ባለሙያ ደግሞ ለአሜሪካ ድምፅ ሲናገሩ በቤጂንግ እና ዋሽንግተን መካከል የጋራ ነገር መፍጠሩ ቀላል አይሆንላቸውም ምክንያቱም ሁለቱም አገሮች የሚተያዩት እንደ ጠላት ነው ይላሉ። ቻይና የምትለው ቻይናን ለማፈን እስካልሞክራችሁ ድረስ ከእናንተ ጋር መልካም ግንኙነት ይኖራል ነው። በብሔራዊ ደህንነታችን ላይ አደጋን እስካልደቀናችሁ ድረስ ከእናንተ ጋር ጥሩ ግንኙነት ይኖረናል ነው።

ዩናይትድ ስቴትስ ግን የምታየው ብሔራዊ የደህንነት አደጋው ከቻይና የተደቀነባት አድርጋ ነው። ቻይና ግን ዩናይትድ ስቴትስ አፍና ልትይዛት እንደምትፈልግ አድርጋ ታስባለች። በህዝብ ተወካዮች ምክር ቤት የህዝብ ምስክርነት መስጫ መድረክ ላይ ሪፐብሊካኑ የህዝብ እንደራሴ ኦገስት ፐፍልገር ዩናይትድ ስቴትስ አሁን ከቻይና ህዝብ ጋር ሳይሆን ከቻይና ኮሚኒስት ፓርቲ ጋር ግጭት ውስጥ ገብታለች ይላሉ።

despite years of attempts by the united states to develop a productive, fair, and honest relationship with the people's republic of china, america has been met with dishonesty and aggression. united states, mm -hmm. the united states has been met with and aggression.

በየአጋጣሚዎቹ የተጠቀመብን በአገራችን ምድር ውስጥ ስለላን የሚፈጽምና የዓለም አቀፍ ሕግና ስርዓቶችን ለመቀልበስ የሚሰራ ነው። ባለፈው ወር ዩናይትድ ስቴትስ ግዛት ክልሏ ውስጥ እጅግ ከፍ ባለ ሰማይ ላይ ሲበር የነበረ አንድ ትልቅ የቻይና ፊኛ መታ ጥላለች። የዩናይትድ ስቴትስ መከላከያ ወይም ፔንታገን ተመቶ የወደቀው የስለላ አውሮፕላን ነው ብለዋል። ቻይና በባህር ዳርቻ የወደቀ የምርምር ፊኛ ነው ስትል አስተባብላለች።

ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ሁለት መሆኑን ያመለክታል። ለዚህ ክፍል ቀዳሚ ያደረግነው ዘገባ ነው።

አዎ ቀዳሚው ዘገባ የኦሮሚያ ክልል የተለያዩ ከተሞች ነዋሪዎች ሰሞኑን የኦሮሚያ ክልል መንግስት ያወጀውን የአንዳንድ ከተሞችን አንድ ላይ የማቀናጀት ተግባር አስፈላጊ ነው ማለታቸውን ይዘረዝራል። በተቃራኒው

ህዝባዊ መሰረት የለውም፣ የህዝብ ጥያቄ አይደለም በሚል የሚተቹ አስተያየት ሰጪዎችም ለአሜሪካ ድምፅ አስተያየታቸውን አድርሰዋል። በጉዳዩ ላይ የተጠየቁት የኦሮሚያ ክልል የከተሞችና የቤቶች ልማት ቢሮ ኃላፊ አቶ መሐመድ ጌዬ ይህ ከተሞችን አንድ ላይ ማቀናጀት ጥናት ላይ የተመሰረተና የህዝብ ጥያቄም ነው ይላሉ። ፀሐይ ዳምቶናት ያጠናቀረችው

ከተሞቹ ያላቸውን መልካም እድል ወደ አንድ በማምጣት አብሮ እንዲለሙና የጋራ ዓላማ እንዲኖራቸው እንደዚሁም በአንድ ፕላን በመተዳደር ሁለንትናዊ እርገት እንዲኖራቸው ለማስቻል በሚልና በዘረዘራቸው ሌሎች ተጨማሪ ምክንያቶች ነው የኦሮሚያ ክልላዊ መንግስት የተለያዩ ከተሞችን በማቀናጀት አዲስ አደረጃጀት ይፋ ያደረገው። በዚህም መሰረት ለምሳሌ አዳማ ከተማ የአዳማ ከተማና ና የወንጂ ከተማን በመቀላቀል በስድስት ክፍለ ከተሞችና በአስራ ዘጠኝ ወረዳዎች እንዲደራጅ መደረጉ ተገልጿል።

በተለይ ከሱካር ምርት ጋር በተያያዘ የምትታወቀው ወንጂ ከተማ ማደጋቸውና መማራቸውን የገለጹት ዶክተር እርሴዱ ለንዴቦ ከተሞችን አንድ ላይ የማቀናጀቱን ተግባር በበጎ እንደሚመለከቱ ነው። ለአሜሪካ ድምፅ አስተያየታቸውን የሰጡት ወንጂ አዳማ አካል እንዲሆን ያለውን ዜና ሰማ። እኔ ፖስቲቭ ሊኝ ሰርት ቀና ነገር ነው ጥሩ ነው ብዬ አምስት በላይ ወንጂ መሰረተ ልማት ወደዛ ይስፋፋል። ወንጂ ብዙ የኢንዱስትሪ ፖቴንሻል ያለው ኤሪያ ነው። ኢንዱስትሪ፣ የስራ ፈጠራ ለወጣቶቹም፣ ለወንጂ

ህዝብም ትልቅ ትንሳኤ መሆ በጣም በቀና ነው የወሰድኩት በጣም ጠቃሚ ነገር ነው ብዬ ነው ማስበው የወንጂ ሲጠየቅም የነበረ ጥያቄ ነው የቆየ ነው ቅርብም ናት ደግሞ ወንጂ ማለት ነው ከአዳማ ሶስት ኪሎ ሜትር ላይ ያለች ቦታ ነች እስከ ድልድዩ ድረስ አዳማ ከሆነ ቆይቷል እና ከአዋጭ ድልድዩ ጀምሮ ወንጂን ስትጨምር የተጨማሪ ሶስትና አራት ኪሎ ሜትር እንደመጨመር ነው የወንጂ የአዳማ አንዲትን ቀበሌ እንደማስፋት አንደኛ የኢኮኖሚ አቅም የአመራር አቅም የፖለቲካ አቅም ኮምፕሊስ የተለያየ

ወይ እንጂ ግን ዚ አካል በምትሆንበት ጊዜ የአዳማን ሪሶርስ ነው የምትጠቀሙ የአዳማን ሊደርሽፕ ነው የምትጠቀሙ የአዳማን ፖለቲካል ፓወር ነው ኤክስፕሎይት የሚደረገው እና ወደዛ መሰረተ ልማትም፣ መንገዶችም፣ ኢንቨስትመንትም፣ አስተዳደርም ብዙ ነገር ስለሚመጣ በጣም ቀላል ነው፣ ትክክለኛው ነው።

እጅግ የሚጠቅም ነው። ሮቤ ከተማ የሮቤ ከተማና ጎባ ከተማን በመቀላቀል በሶስት ክፍለ ከተሞችና በአስራ ሁለት ቀበሌዎች እንዲደራጅም የኦሮሚያ ክልል ምክር ቤት ወስነዋል። የባለ ጎባ ነዋሪ መሆናቸውን የገለጹት ነገር ግን ስማቸውን እንዳይገለጽ የጠየቁት ግለሰብ ይህ አሰራር ተቀባይነት የለውም ስሉ አስተያየታቸውን ሰጥተዋል። ይህ የኅብረተሰቡን ተጠቃሚነት ያማከላ አይደለም። በገቢ ላይም እንዲሁ የህዝቡ ተጠቃሚነት ላይ

ጉዳት አለው። ከዚህ በፊት ገቢው ለባሌ ዞን ነበር። አሁን ግን ተጠሪነቱ ለክልሉ ስለሆነ ሁሉም ወደ ክልሉ ነው። በዞን ደረጃ ሆነው ሁለት ከተሞች ሆነው ነበር የኖሩት። በጀታቸውም ለሁለቱ ነበር የሚሰጠው።

አሁን ግን እንደ አንድ ነው ሁሉም ነገር። ሌላው ህብረተሰቡ ስለዚህ ጉዳይ አለመወያየቱ ለየት ያደርጓል። እናም እኔ እንደ አንድ የጎባ ነዋሪ ውሳኔውን በበጎ አልመለከትም። የኦሮሚያ ቤቶችና ከተማ ልማት ቢሮ ኃላፊ አቶ መሐመድ ጉዬ በበኩላቸው አደረጃጀቱ የህዝቡን ኑሮና ተጠቃሚነትን በመሰረታዊነት ለማሻሻል የሚያስችል እንደሆነ በመግለጽ ትችቶቹን ተከላክለዋል። መጋሎታ ትናንሽ ከተሞች

ከተሞች ጋር ካልተሳሰሩ እድገታቸው ከትላልቆቹ ጋር እኩል አይፈጥንም፣ እድገታቸው ይጓተታል። አንድ ከተማ ማደግ ሲጀምር ኢኮኖሚው፣ ገቢው፣ የህዝብ ፍላጎትም ይጨምራል። አንድ ላይ ሲሆኑ በአንድ እቅድ በአንድ ፕላን ስለሚተዳደሩ ይህ ጠቃሚ ነው። ካልሆነ ግን ያደገው ከተማ ትንሹን በማደግ ላይ ያለውን ከተማ ያቀጭጫል። በተለይም የአዳማና የወንጅ ከተማን በተመለከተ በዓለም ላይ ተወዳዳሪ የሆኑ ከተሞች በዓለም ጎብኚዎች የሚታዩት ከተሞች

ትላልቆቹ ለብቻቸው አድገው ሳይሆን ትናንሽ ከተሞችን አቅፈው ነው። ቀው የአዋሽ ወንዝ ከአዳማ በቅርብ ርቀት ላይ ነው የሚገኘው።

እናም አዳማ የውሃ አቅርቦት አግኝቶ ከወንጂ ጋር ተጣምሮ በአዋሽ ወንዝ አካባቢ በማልማት ለነዋሪዎቹ ምቹ ከተማና ተወዳዳሪ ከተማ እንዲሆን ታስበው ነው የተጣመሩት። አጎራባች ከተሞች በአንድ ላይ እንዲደራጁ ተደርጓል ያሉት አቶ መሐመድ፣ ይህ ደግሞ በጥናት ላይ የተመሰረተ እና የህዝብ ፍላጎት የታከለበት ነው ሲሉ አክሎ ገልጸዋል። የኦሮሚያ ክልል ምክር ቤት ባስተላለፈው ውሳኔ ቢሾፍቱ ከተማ፣ የቢሾፍቱ ከተማ ዱከም ከተማ እንዲሁም

የማዘጋጃ ቤት ከተሞች ህዲ፣ ሁዴ፣ ጠንካካ ና ድሬም በመቀላቀል በሶስት ክፍለ ከተሞችና በአስር ወረዳዎች እንዲደራጅ ተደርጓል። ሻሸመኔ ከተማም የሻሸመኔ ከተማና የቢሻንጉራቻ ከተማን በመቀላቀል በአራት ክፍለ ከተሞችና በአስራ ሁለት ወረዳዎች እንዲደራጅ ተወስኗል። ሌሎች አደረጃጀቶችም ይፋ ተደርጓል። ከተሞችን በአዲስ መልክ የማደራጀቱን ይህንን እንቅስቃሴ ገሚሶቹ በበጎ ቢመለከቱም ሌሎቹ ደግሞ ህዝብ ያልተሳተፈበት ነው በማለት ነቅፈዋል።

ይሁን እንጂ አደረጃጀቱን ይፋ ያደረገው መንግስት የክልሉን ነዋሪዎች እኩል ተጠቃሚነትን ለማረጋገጥ ነው ስል በመግለጫው አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

አመሰግናለሁ ፀሐይ። ክቡራትና ክቡራን አድማጮች፣ ተከታዩ ደግሞ በያዝነው ሳምንት የተከበረውን የሴቶች የዓለም የሴቶች ቀንን ተንተርሶ የተሰናዳ ነው። ሴቶችን በፍትሐዊነት ካለምንም አድሎ ማብቃትና ወደፊት ማምጣት አስፈላጊ ነው ይላል። በኢትዮጵያ በሴቶች እኩል ተወዳዳሪ ካልሆኑባቸው ዘርፎች መካከል የብሮድካስት መገናኛ ብዙሃን

አንዱ መሆኑን በቅርቡ ዶክተር ሙላቱ አለማየሁና የመብቶችና የዲሞክራሲ እድገት ማዕከል የተሰራ አንድ ጥናት ማመላከቱ ተገልጧል። እስካሁን በሬዲዮና በቴሌቪዥን ዘርፉ የሚሰሩ ሴት ጋዜጠኞች ቁጥር ከጠቅላላው 25 ከመቶ ብቻ መሆኑንና እነኚህ ሴቶች ዓመታዊ የዓመታት ልምድ ያካበቱ ቢሆንም ወደ አመራር ደረጃ ከፍ አለማለታቸውን

ጥናቱ ጠቁሟል። ጥናቱን ያካሄዱት ዶክተር ሙላቱ አለማየሁና ሁለት ሴት ጋዜጠኞች ከአሜሪካ ድምጽ ጋር ቆይታ አድርገዋል። የደንገረ መውናት ያሰናዳችው የኢትዮጵያ ብሮድካስት መገናኛ ብዙሀን ላይ ሴት አቅራቢዎችና ጋዜጠኞችን ማየት የተለመደ ነው።

ይሁን እንጂ ሴት ጋዜጠኞች በስራው ላይ ሲቆዩም ሆነ አሊያም በአመራር ደረጃ የብሮድካስቱን ዘርፍ ሲመሩ ማየት እምብዛም አልተለመደም። ለዚህ ደግሞ እጅግ ብዙ ምክንያቶች እንዳሉ በዘርፉ የሚሰሩ ሴት ጋዜጠኞች ይናገራሉ። መልካም ሰው ሰለሞን በጋዜጠኝነት ሙያ ከ15 ዓመት በላይ የሰራሽ ሲሆን በሸገር ኤፍኤም ላይ ይመችሽ የተሰኘ የሴቶች መሰናዶ ዋና አዘጋጅ እና መሪ እንዲሁም ደግሞ በኢትዮጵያ መገናኛ ብዙኃን ሴት ባለሙያዎች ማህበር ውስጥ በጎ ፈቃደኛም ናት።

የራሷን ተሞክሮ ተሞክሮና ያስተዋለቻቸውን ተግዳሮቶች እንዴት እናገራለች? ሚዲያ ሲባል በጣም ሲሪየስ ነገር ነው። ስለዚህ ያንን ትልቅ ቦታ ለሴቶች አሳልፈው የመስጠት ነገር ብዙውን ጊዜ አይታሰብም። ትልልቅ የሚዲያ ኦርጋናይዜሽን ቢኖሩ ነ እንደዚህ ብቻ በጣት ስከልክል የምንላቸው ናቸው ና ይሄ የሆነበት ምክንያት እንግዲህ ያ ወደዛው ያለማምጣት ልክ እንደ ኢሾዎቹ እኮ ነው። ሴቶች ሶስት ኢሾ እንዲሰሩ ምን ይመደቡት ነው። ሊደርሺፕም ላይ ወደ ላይ ሲመጣ እንደዛው ነው። በቃ የማይታሰብ ነው። በውስጥ

ባልተጻፈ ሕግ እነዚህ ነገሮች ይተገበራሉ። ሴቶች ወደ ላይ እንዳይወጡ ከታች ጀምሮ እንዳልኩሽ አንቺ ወልደሻል፣ አንቺ አግብተሻል፣ ፊልዛቴጅም እንትናቴጅም ልክ የማሰበብ በሚመስል እያራቁሽ ይሄዱና ወደ ላይ እንዳትመጪ ይደረጋል። ወልደሽ በተኛሽበት ጊዜ እኮ

ስትመጪ እንደገና ወደ ታች የምትደረግበት አሰራር ያለበት ሚዲያ ነው። እዚህ በራሴ እንዳይገጥመው የሚያጋጥም በሌሎችም ላይ ከሳምንታት በፊት በመብቶችና ዴሞክራሲ እድገት ማዕከል እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር በሆኑት በሙላቱ አለማየሁ አማካኝነት ይፋ የተደረገው ድህረ ሁለት ሺ አስራ ስምንት የኢትዮጵያ ሚዲያ ዳሰሳ በቴሌቪዥን፣ በሬዲዮ፣ በቪዲዮ እና በሌሎች ተጓዳኝ የብሮድካስት ዘርፍ ውስጥ እየሰሩ ያሉ ሴቶች በአጠቃላይ ሀያ አምስት በመቶ ብቻ መሆናቸው

ይፋ አድርገዋል። የጥናቱ አቅራቢ ረዳት ፕሮፌሰር ሙላቱ አለማየሁ እንዲህ ያስረዳሉ። ፓ የሰበሰብ ነው ቤት እንደሚያሳየው ከሆነ በአሁኑ ወቅት በኢትዮጵያ በኤሌክትሮኒክ ሚዲያው ዘርፍ ሀያ አምስት በመቶ ወንድ ድርሻ ይዘው ይገኛሉ ማለት ነው። ሴቶች ማለት ሴት ጋዜጠኛዎች ጋዜጠኞች ሳይሆን እነዚህ አመራር ላይ ከኤዲቲንግ ላይ ከጋዜጠኝ መጋር ላይ ተደሆኑ ስርአት

በዓለም ዙሪያ ሴቶችን ወደ አመራር በማምጣቱ ረገድ የፍትሐዊነትና የእኩልነት ጥያቄዎች ዕለት ዕለት ይነሳሉ። የሸዋ ማስረሻ በጋዜጠኝነት በተለይም ደግሞ በሬዲዮና በቴሌቪዥን ላይ ላለፉት 17 ዓመታት እያገለገለች ትገኛለች።

በአሁን ሰዓት የኢትዮጵያ መገናኛ ብዙኃን ሴት ባለሙያዎች ማህበር የቦርድ አባልም ናት። በሙያው ላይ እንዳለች ሴት ሴቶች ወደ ብሮድካስቱ ዘርፍ ለመግባት ባይቸገሩም ከገቡ በኋላ ግን እነሱን የሚያቆየ የስራ ስነ ምህዳር አለመኖሩ ከተገለጸው አሀዝ ይበልጥ የሚያሳስብ ነው ትላለች። እኔ የሚታየኝ ችግር ከገቡ በኋላ ያለው ፈተና ነው የሚበዛው ብለን ነው የምናስበው። እኩል እድል ነው የሚሰጠው። ሴት በመሆናቸው ብቻ የተለየ ፌበር ተደርጎ

ወደዚህ ሙያ ሲገቡ አናይም። አስፈላጊ ነው ብዬም አላምን በግሌ። ከገቡ በኋላ ግን ተወዳድረው ወደ ከፍተኛ አመራር

ሊወጡ ሲሉ ብዙ እንቅፋቶች አሉ። እኩል እየሰሩ ነገር ግን በስራ ክፍፍል ረገድ ለምሳሌ ሁሌም በየሄድንበት የምናነሳው ነገር አለ። ሶፍት ኢሹ እና ሀርድ ኢሹ ተብሎ ጉዳዮች ይከፋፈላሉ። ሶፍት ኢሹ የሚባል ከፍተኛ ኢምፓክት ያላቸው ብዬ የማስባቸው አጠቃላይ የሰውን ሕይወት የሚነኩ እንዲሁም ደግሞ ከፍተኛ ጥረትን የሚጠይቁ ለመስራት ናቸው። ሀርድ ኢሹ በዛ ልክ ያን ያህል ሞጋች የሆነ

ጉዳዮች ይቀርባሉ ብዬ አላስብም። ግን የተቀመጣለ በሚዲያው ከፍተኛ የመንግስት ባለስልጣናት የሚጠየቁባቸው ምርጫን የመሳሰሉ ፖለቲካዊ ጉዳዮች የሚዳሰሱባቸው እነዚህ ብለው የተለዩ አሉ። የተለየ ጥረት ባይጠይቁም ነገር ግን እነዛ ስራዎች ላይ ሴቶችን አኑ የመላክ ችግር አለ። አንዳንዴ በሴቶች በኩል ነው አንችልም ብለው ያስባሉ ይባላል። ይህም ክፍተት በአንዳንዶች ሊኖር ይችላል ብዬ አስባለሁ። ነገር ግን

በኃላፊነት ደረጃ የተቀመጡ ሰዎች ያንን እድል አይሰጧቸውም። ትልቁን ስራ ይሰራሉ። ይሄ የማቅረቡ ነገር ዜና የማንበቡም ቢሆን በተለይ አሁን አሁን ደግሞ መዝናኛው ላይ የግድ ሴቶችን የመፈለግ ነገር አለ። እንግዲህ ከጾታ ጋር ብቻ የተያዘ ነው ብዬ አላምንም። ችሎታቸውም ስለሚጠይቅ ነው ያ የሚሆነው ነገር ግን ባልተገባ መንገድ የመጠቀም ነገር ሊኖር ይችላል እና እነዚህ እነዚህ ባሉበት

ወደ ከፍተኛው ሌቭል ላይ እንዳይመጡ ብዙ እንቅፋቶች አሉ። ቤተሰባዊ ህይወታቸውም እንዲሁ እንደ አንድ ድክመት ነው የሚታየው። ሴቶች ለስራ ወደ መስክ አለመላካቸው

ከፖለቲካና ጠንከር ካሉ ርዕሰ ጉዳዮች መገለላቸው ወደ ስልጣን ክፍፍል እኩልነትና ፍትሐዊነት ጋር ሲመጣ ልምድና ችሎታ እያላቸውም በሙያው ላይ የተዳከሙ እንዲመስሉና ከስልጣን እንዲርቁ እንደሚያደርጋቸውም ሶስቱም እንግዶቼ ይስማማሉ። በተጨማሪም ሴቶች በዘርፉ እንዳይቆዩና መገናኛ ብዙሀኑን ለቀው እንዲወጡ ያደርጋል ይላሉ።

መልካም ሰው ሰለሞን ሴቶች ይበልጡን ቦታ አግኝተው እንዲሰሩና እንዲቆዩ የመገናኛ ብዙሀን ተቋማት በሴቶች ላይ ያተኮረ ፖሊሲ ማሰናዳት ያሻቸዋል ትላለች። ይ እንደ ኢትዮጵያ ሚዲያ ዊሜን አሶሲሽንም አሁን በዚህ አመት ቅዳችን ውስጥ የተያዘ ነው ወይም የስርዓተ ጾታ ፖሊሲ ሚዲያዎቹ እንዲኖራቸው እንተጋለን፣ እንወተውታለን። ለዚህም ደግሞ ኦረዲ በጀት ይዘን ኮንሰሮች ወይም ዶነርስ እያፈላለግን ነው ያለ ነው። የተወሰኑም

ድርጅቶች አብረው ሊሰሩ ፈቃደኞች ናቸው። እንደዚህ አይነት ፖሊሲ ካለ አንደኛ እንደዚህ ጀንደር ሴንሲቲቭ የሆኑ ኢሹዎች በሚዲያዎች ውስጥ ይንጸባረቃሉ። ሴቶቹም ራሳቸው መጠየቅ ይጀምራሉ። የሚዲያ ማኔጀርስም ይህን ነገር ኮንሲደር ያደርጋሉ። በእያንዳንዱ ሴት ላይ ኦርጋናይዜሽናል በሆኑ አሰራሮች ላይ ሴቶችን የማሳተፍ ነገሮች እየታዩ ይመጣሉ እና በዋነኛነት አተፅታ ፖሊሲ

በየ ሚዲያዎቹ እንዲኖሩ ያሏቸውንም ደግሞ ሪቫይዝ እንዲደረግ ከዛም በተጨማሪ ኢምፕሊመንት እንዲያደርጉትን ደግሞ ከተሰራ በኋላ የተወሰነ ጊዜ የሶሻል ሚዲያዎችን እንደ ፓይለት ወስደን በዚህ ዓመት ክትትልም ተደርጎ ያ ነገር እንዲሰር ወይም ኢምፕሊመንት እንዲያደርግ ከተደረገ

አንዱ ትልቁን እርምጃ ሄደናል ብዬ ወይም እንሄዳለን ብዬ አስባለሁ። ጋዜጠኛ የሸዋ ማስረሻም ሴቶች ዓለም አቀፍ የሴቶች ቀን ሲመጣ እለቱን ለማሰብ ብቻ እንዲሁም ደግሞ እንደ ማሟያ መታየት የለባቸውም። ከዛ ይልቅ በሙያቸው ብቁ እንዲሆኑ ተቋማትም ሆኑ ሴቶቹ ራሳቸው ሊሰሩ ይገባል ትላለች። በብሮድካስት ሚዲያ ውስጥ ሆኖ

ሶሻል ሚዲያው ላይ ዌብሳይቱ ላይ ሌላውም ላይ የሴቶቹ ቁጥር ዌብሳይቱን ማኔጅ የማድረጉ የሌላው ነገር ላይ ሳይሆን የጋዜጠኝነት ስራው ላይ ሊያመዝን የሚችል ይመስለኛል።

ስለዚህ ከቴክኖሎጂ አንጻር እንደዚህ እኛም ጋር ሴቶቹን ጋር ክፍተት ያለ ይመስለኛል። የግድ ሁሉም ሰው ወደ አንድ ነገር መሳብ አለበት ብዬም አላስብም። አፈርማቲቭ አክሽን የሚለው ነገር ላይ ላዊ ከኮታ ጋር የተያዘ ነገር ስናነሳ ነበር፣ ያስፈልጋል አያስፈልግም የሚለው አንዳንድ ዘርፎች ጋዜጠኝነትን የመሳሰለው እኔ ያን ያህል ልዩ ድጋፍ ለሴቶች መደረግ አለበት ብዬ አላስብም። ምክንያቱም እኩል የመማር አጋጣሚው ካለ፣ እኩል ተወዳድሮ የመግባት አጋጣሚው ካለ

ያን ያህል አስፈላጊ ላይሆን ይችላል። ምናልባት በአንዳንድ ሙያዎች የመጣንበት አስተዳደግ፣ ሴቶች ያለፉባቸው መንገዶች እነዚህ እነዚህ የግድ በኮታ ወደዛ እንዲመጡ ማድረጉን ሊፈልጉት ይችላሉ ብዬ አስባለሁ። በጋዜጠኝነት ግን እኩል እድል ከተሰጠ ችግር አለው ብዬ አላስብም። ግን ከተገባ በኋላ ያለው ነገር ላይ አሁንም መልካም አመለካከት ይጠይቃል ማለት ነው ስራ ኃላፊዎች

ሴቶች ልክ እንደ ወንዶቹ ሁሉ ዋጋ በሚሰጧቸው ስራዎች ላይ እንዲሳተፉ ካላደረጓቸው ለውጥ ይመጣል ብዬ አላስብም። እንደ ተፈጥሮ መረዳት ለምሳሌ ይሄ ኳሊቲና ኢኩዊቲ የሚሉት ሀሳብ አለ። እኩል ነገር መፍጠር ሊኖር ይችላል። ግን ለምሳሌ ቤተሰባዊ ሁኔታ የተለየ ጥቂት ጊዜ የሚጠይቅ ከሆነ ያንን ተረድቶ እኩል ፍታ የሆነ ነገር ማመቻቸት ደግሞ መንካን ፈቃደኝነትንም ይጠይቃል ብዬ አስባለሁ ሚዲያውም ውስጥ

ያ ነገር ስላለ መጀመሪያ የሴቶችን አቅም ማጎልበት ይጠይቃል ብዬ አስባለሁ። ያ ከራስ ነው የሚጀምረው። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር ሙላቱ አለማየሁ ሴቶችን ለማብቃትና ተወዳዳሪ አድርጎ ወደ አመራር ለማምጣት መደረግ አለባቸው የሚሏቸውን ነገሮች እንዲጠቁመዋል። አሁን ዘመናዊ ጊዜ አፈርማቲቭ አክሽን ተብሎ ሴቶች መደቅ አለባቸው ወደ አምራር መምጣት አለባቸው የሚለውን ብቻ በመናገር ብቻ አይደለም።

አንደኛ፣ ቀድመው እንዲገኙ የማድረግ የማስቻት ስራ መሰራት መቻል አለበት። ሁለት ነገሮችን ነው እዚጋ ማየት ይኖርብናል። ሴት ስለሆነች የተለየ ድጋፍ አያስፈልጋትም የሚል ሳቢ አለ። አይ፣ ሴት በመሆኗ ብዙ ማለቆች ስላሉባት ድጋፍ ያስፈልጋታል የሚነግራለ። እዚጋ ነው አሁን

ኢኩዊቲ ንንስታለን ሴቶችን እኩል ሜዳ ላይ አይደለም መሆን ልናወዳድራቸው የምችለው። በተለይ እንደ ኢትዮጵያ ባሉ ሀገራት በጣም በብዙ ማለቁ ያሉት ሴቶችን ከወንዶች እኩል ተሰልፈው ይሩጡ ብሎ ማለት ከባድ ነገር ነው። ከፊት ቀድሞ እንዲገኙ የሚያስችል መርሆዎች መዘጋጀት መቻል አለባቸው። የተለያዩ ድጋፎች ሊደረጉላቸው ይገባል። ማትሮ አንደኛው ለምሳሌ ኢኮታ ሲስተም ሲሰጠር ይገባል ማለት ነው። ከሚሰጡ ካሉት የስልጣን ተዋረዶች ውስጥ ይህን ያክሉን

በኋላ እዚህ ጋር የሚመጡት ሴቶች ደግሞ የማቅረት ብድም እንዲሆኑ የማድረግ ስራ ይጠበቃል። አለም አቀፉ የሴቶች ቀን ማርች ስምንት በዛሬው ዕለት ፍትሐዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም እየታሰበ ይገኛል። ሴቶች በፍትሐዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡ ያሳስባል። ከአሜሪካ ድምጽ አይደን ግርማው ከዋሽንግተን ዲሲ

ኤደን ግርመው ላለፈው አርብ ላለፈው ረቡዕ የሴቶች ቀን የዓለም ሴቶች ቀን ያሰናዳችውን ነበር። ያ የተከታተል ነው። ኤደንና እንግዶቿን አመሰግናለሁ። አድማጮች ነገ ቅዳሜ ለየት ያለ ፕሮግራም ይጠብቃቸዋል። በአድማጮቹ ዘንድ ከፍተኛ ተወዳጅነት የነበረው የሙዚቃ ቃና ሊመለስ ነው። እንግድ ወልዴ ለነገ ምሽት የመጀመሪያውን ክፍሉ ይዞ ይቀርባል። ለዛሬ ያዝነውን በዚሁ ላይ ያበቃን ያስተናገድኳቸዋለሁ ከበደ ከተቀሩ ባልደረቦች ጋር በዚሁ ተሰናበጥኩ። ሰላም